የጀርመን መንግስት ምዕራብ አፍሪቃዊቱን ሀገር ማሊ ለማረጋጋት በተጀመረው ጥረት ላይ የሀገሩ ብሔራዊ መከላከያ ሰራዊት የሚያደርገውን ትብብር ለማስፋፋት ባለፈው ረቡዕ ህዳር 25 2015 ዓ ም ውሳኔ አስተላለፈ። ጀርመን በአንድ በኩል የአውሮፓ ህብረት በደቡባዊ ማሊ በሚያካሂደው የማሊ ጸጥታ ኃይላትን የማሰልጠነ ተግባር ላይ በሌላ ወገን ደግሞ የተባበሩት መንግስታት ድርጅት በሰሜናዊ ማሊ በጀመረውና ሚኑስማ በሚል መጠሪያ በሚታወቀው የሰላም ማስከበሪያ ተልእኮ ላይ ተሳታፊ ናት። የአውሮፓ ህብረት በደቡባዊ ማሊ በሚያካሂደው የማሊ ጸጥታ ኃይላትን የማሰልጠን ተግባር ላይ የተሳተፉት የጀርመን ወታደሮች ቁጥር ሁለት መቶ ነው። ሁለቱ ማሊን የማረጋጋት ተልእኮዎች የተጀመሩት በጎርጎርዮሳዊው 2013 ዓ ም በሰሜናዊ ማሊ በመንግስቱ አንጻር በተንቀሳቀሱት የቱዋሬግ አማጺያንና በጽንፈኞቹ የሙስሊም ቡድኖች አንጻር የጥቃት ዘመቻ የጀመሩትን የፈረንሳይ ጸጥታ ኃይላትን ለመርዳትና ከፈረንሳይ ጋር ለመተባበር ነበር። ሁለቱ ማሊን የማረጋጋት ተልእኮዎች የተጀመሩት በጎርጎሮሳዊው 2013 ዓ.ም ሲሆን በዚሁ ጊዜ ማሊ በሀገሯ በተካሄደ የመንግሥት ግልበጣ ሙከራና ና ሰሜናዊውን አካባቢ ተቆጣጥረው በነበሩት አማጺያን ግስጋሴ ትልቅ ቀውስ ውስጥ ወድቃ ነበር። ጀርመን የጸጥታ ሁኔታው አስጊ በሆነው ደቡባዊ ማሊ በተሰማራው የሚኑስማ ተልዕኮ ውስጥ ለምታደርገው ትብብሯ ተጨማሪ 650 ወታደሮችን ትልካለች። እስካሁን ድረስ በደቡባዊ ማሊ የሚኑስማ ተልዕኮ ውስጥ የተሰማሩት የጀርመን ወታደሮች ቁጥር አስር ብቻ ነበር። ጀርመን አሁን ተጨማሪ ወታደሮችን ወደ ማሊ ለመላክ የወሰነችው ፈረንሳይ ራሱን አይኤስ ወይም እስላማዊ መንግስት ብሎ በሚጠራው ጽንፈኛ ቡድን አንጻር በምታካሂደው ትግል ላይ በወቅቱ ጥቂት ፋታ እንድታገኝ መሆኑን የጀርመን መከላከያ ሚኒስትር ኦርዙላ ፎንደር ላይን በማስታወቅ ይኸው የመንግስታቸው ውሳኔ የሀገራቸውን ፌዴራዊ ምክር ቤት ቡንድስታክን ጽድቂያ እንዳገኘ ተግባራዊ እንደሚሆን አስረድተዋል። እንደሚታወሰው አይኤስ ከሁለት ሳምንታት በፊት በመዲናይቱ ፓሪስ ላይ ጥቃት ጥሎ የ130 ሰዎችን ሕይወት ካጠፋ በኋላ ፈረንሳይ በዚሁ ጽንፈኛ ቡድን አንጻር ለጀመረችው ትግል ያለም አቀፉን ማኅበረሰብ ትብብር ጠይቃለች። በማሊ የሚኑስማ ኃላፊና የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንኪሙን ልዩ ልዑክ ሞንጊ ሃምዲ የጀርመን ተጨማሪ ወታደሮችን የመላክ ውሳኔ አወድሰዋል። የጀርመን ጦር ኃይል ቡድኖችን በደስታ ነው የምንቀበላቸው። ሚኑስማን ለማጠናከር ወደ ማሊ መምጣት የሚችሉበት ሁኔታ በመፈጠሩም ደስ ብሎናል። ምክንያቱም የጀርመን ጦር በተለይ ዝና ያተረፈው በተሞክሮው በቴክኖሎጂ ችሎታው እና በአስተማማኝነቱ ነው እና ጀርመን ሚኑስማ የማሊ ጸጥታ ኃይላትን በሚያሰለጥንበት ተግባሩ ላይ ብትረዳ ለእኛ በጣም ጠቃሚ ነው። የጀርመን የመከላከያ ሰራዊት ወታደሮች በማሊ የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድት ስር ያደርጉታል ተብሎ የሚጠበቀው ተልዕኮ ምን ያህል ርቆ ሊሄድ እንደሚችል የሚኖስማ ኃላፊ ሞንጊ ሃምዲ በእርግጠኝነት መናገር ባይችሉም የትኛውም አይነት የጀርመን ጦር ተሳትፎ ጠቃሚ መሆኑን አመልክተዋል። እውነት ለመናገር በጀርመን ፖለቲካ ውስጥ ጣልቃ መግባት አንፈልግም። ይሁን እንጂ የጀርመን ጦር ኃይል ቡድኖችን እርዳታና ተሞክሮ ተልእኳችን ሁሌም ቢሆን በደስታ ነው የሚቀበለው።